ኢትዮጵያ በያዝነው ዓመት መጨረሻ ታደርገዋለች ተብሎ ለሚጠበቀው ሀገር አቀፍ ምርጫ ረቂቅ የጊዜ ሰሌዳ ይፋ መሆኑን ተከትሎ ያነጋገርናቸው በትግራይ ክልል የሚንቀሳቀሱ ገዢና ተቃዋሚ የፖለቲካ ድርጅቶች የተለያየ አስተያየት ሰጥተውናል። በተደጋጋሚ የ2012 ምርጫ ሕጉ በሚፈቅደው ሁኔታ በጊዜው መካሄድ አለበት በማለት ሲገልጽ የነበረው የትግራይ ክልል ገዢ ፓርቲ ህወሀት ለምርጫው እንቅስቃሴዎች መጀመራቸው በመልካምነት አንስተዋል። የህወሀት ማዕከላዊ ኮሚቴ አባልና የትግራይ ክልል ፍትሕ ቢሮ ኃላፊ አቶ አማኑኤል አሰፋ ለዶይቼ ቨለ እንደገለጹ የሚያደርሱት ህወሀት በፓርቲ ደረጃ በምርጫው ረቂቅ የጊዜ ሰሌዳ ላይ እንዳልተወያየ ጠቅሰው፣ ይሁንና የምርጫ ማስፈጸሚያ መርሃ ግብሩ መቅረቡ በአሁንት አንስተውታል። ምርጫው ከዚህ በፊት እንደተለመደው በግንቦት ወር ተደርጎ ምናልባትም ፓርቲዎች ሊያነሷቸው የሚችሉ ቅሬታዎች ለመመለስ ሲሆን ሌሎች ስራዎችን ለመከወን ጊዜ የሚኖሩበት ሁኔታ ቢኖር የተሻለ ይሆን ነበር የሚሉት አቶ አማኑኤል አሰፋ ይሁንና በወጣው መርሃ ግብሩ መሰረትም ምርጫውን ማካሄድ እንደሚቻል ይጠቅሳሉ። ግንቦቱን ነሐሴውን ከሚለውን ትርክ ወጥተን እስኬጁል የተደረገውን ምርጫ ሰላማዊ፣ ፍትሐዊ፣ ዴሞክራሲያዊ ሁሉንም ያሳተፈ እንዲሆን ማድረግ፣ የቅድመ ምርጫ ስራዎች አሁንም ታይት በሆነ እስኬጁል ሁሉንም ነገሮች መሰራት አለባቸው። ተፎካካሪ ፓርቲዎችን ዴሞክራሲያዊ በሆነ መንገድ የቅድመ ምርጫ ስራዎችን በአግባቡ እንዲያከናውኑ፣ ከህዝብ ጋር እንዲገናኙ ማድረግ በጣም ያስፈልጋል። የወጣውን አዋጅ በጣም ብዙ ነገሮችን ሪስትሪክት ስላደረገ ከተቻለ አዋጁም እንደገና የሚታይበትን ነገር ቢደረግ፣ አዋጁ ላይ የተቀመጡ ሪኳርመንቶች የነበሩ ፓርቲዎች እንደገና እንዲመዘገቡ ምናምን የመሳሰሉ ሁሉንም ነገር ከዜሮ የመጀመር ጉዳይ የሚያሳይ አዋጅ ስለሆነ ይህንንም ታይቶ ምህዳሩን በሚያሰፋ መልኩ በተካሄደ ዲሞክራሲያዊ ከተደረገ አሁን የኢትዮጵያ ሮች ሊሰጥበት በሚችል መልኩ ህዝቡ ሊወስን ይችላል። ከዚህ በተጨማሪ ምርጫ የሚካሄድበት ጊዜ ከመቁረጥ ውጪ ለምርጫው ምቹ ሁኔታዎች የመፍጠሩ ስራ መንግስትና አስፈጻሚው አካል በትኩረት ሊሰሩበት ይገባል ብለዋል አቶ አማኒር አሰፋ። በሌላ በኩል በቅርቡ ተመስርቶ በትግራይ ክልል በመንቀሳቀስ ላይ የሚገኘው ሳልሳዊ ወያነ ትግራይ በመጪው ምርጫ ለመወዳደር እቅድ አውጥቶ እየሰራ መሆኑ ይገልጻል። የሳልሳዊ ወያነ ትግራይ ህዝብ ግንኙነት ኃላፊ አቶ ክንፈ ሐዶች እንደገለጹልን የምርጫ ወቅቱ ክረምት እንዲሆን መደረጉ የሀገሪቱ ነባራዊ ሁኔታ ታሳቢ ያላደረገ ብለውታል። አስቀድመው መውጣት ነበረበት። ግን አሁንም ቢሆን መውጣቱ አይ ቲንክ ጥሩ ይመስለኛል። እንዳየሁት ግን ወደ ነሐሴ አካባቢ ምጥር ብለው እሱን በጣም አመቻ አይደለም። ነሐሴ እንደምናውቀው ክረምት ነው። ዝናብ ይዘንብበት ነው። በተለይ ደግሞ አብዛኛው የሀገራችን ህዝብ ደግሞ ገበሬ ነው። የክረምት ስራዎችን የሚሰራበት በጣም ገበሬው በጣም የስራ ጫና የሚበዛበት ጊዜ ነው እና ዝናብም አለበዛ ስለዚህ ወቅቱ ብዙም አመቺ አይደለም። ከዚህ በፊት ግንቦት አካባቢ ነበር የሚደረገው። ወደ ማፊ አካባቢ መደረጉ ትንሽ ከክረምት አንጻር አስቸጋሪ ይመስለኛል። በሌላ በኩል በትግራይ ክልል የሚንቀሳቀሰው ተቃዋሚው የፖለቲካ ድርጅት አርና ትግራይ ለሉዓላዊነትና ዲሞክራሲ ከምርጫ መርሃ ግብሩ ይልቅ የፖለቲካ ምህዳሩ አሳሳቢ ሆኖብኛል ይላል የአርና ትግራይ ሊቀመንበር አቶ አብርሃ ደስታ ትግራይ ክልል ውስጥ እንደምንቀሳቀስ አርቲ ፓርቲ መጀመሪያ ያው የትግራይ ክልል ፕሬዚዳንት በአደባባይ መንግስታዊ አምባገንነት በማወጅ ምክንያት ያው እናጠፋቸዋለን፣ እንገድላቸዋለን፣ ከዚህ ከትግራይ እናባራቸዋለን ብሎ መግለጫ ስለሰጠ በአደባባይ እኛም ምርጫ ይደረጋል ወይ፣ የፖለቲካ ምህዳሩ ይከፋል መንቀሳቀስ እንችላለን ወይ ነው ያለነው ያለ ነው እንጂ፣ ቀኑ የምርጫ ቀን መቼ ይሁን የሚለው ብዙ የሚያሳስበን ነገር አይደለም። አሁንም ምርጫ ቦርድ መሀሴ አስር ነው ብለዋል። ምንም ችግር የለብንም። ነገም ቢያደርገው ችግር የለብንም። እኛ መንቀሳቀስ እንችላለን። ነገሩ ግን እዚህ ያለውን ሜዳር ይከፋታል ወይ እንንቀሳቀሳለን ወይ ይህ ምርጫ ቦርድ በትግራይ ክልል ያለውን መንግስታዊ አምባገነንነት ያውቀዋል ወይ ነው የእኛ ጭንቅ እንጂ ምንም ችግር የለብን ከዚህ በተጨማሪ ሌሎች በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶችም በመጪው ሀገራዊ ምርጫ ለመሳተፍ ዝግጅት እያደረጉ እንደሆነ ገልጸዋል። ለዲ ደብልዩ ዘገባ ሚሊዮን ስላሴ መቀለ